የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፤ በኢትዮጵያ ለከተማ ልማት ሲባል የሚካሄደው የሰዎች መፈናቀል እንዲቆም አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ የኢትዮጵያ ባለሥልጣናት የከተማ እድሳት ፕሮጀክቶችን በአስቸኳይ እንዲያቆሙ ጥሪ አቅርቧል። ሩሲያ ትናንት ዩክሬን ሰሚ በተባለው ከተማ የጣለችው የሚሳይል ጥቃት ከባድ ውግዘት በሚደርስበት በአሁኑ ጊዜ ክሬምሊን የጥቃቱ ኢላማ የዩክሬን ወታደሮች ነበሩ ሲል ዛሬ አስታወቀ። የሩሲያ መከላከያ ሚኒስቴር በበኩሉ ድብደባው ያነጣጠረው የዩክሬን ከፍተኛ ወታደራዊ መኮንኖች ባካሄዱ ስብሰባ ላይ መሆኑን ጠቅሶ ኪቭ ሲቪሎችን እንደ ሰብአዊ ጋሻ በመጠቀም በከተማዋ ማዕከል ወታደራዊ ስብሰባ ማካሄዷን ኮንኗል። የጀርመን ፓርላማ ከሶስት ሳምንት በኋላ ፍሬድሪሽ ሜርስን በመራሄ መንግስትነት ይመርጣል ተብሎ ይጠበቃል። ሜርስ ተሰናባቹን ኦላፍ ሾልስን ተክተው አስረኛው የጀርመን ፌዴራል ሪፐብሊክ መራሄ መንግስት ሆነው ለመመረጥ የምክር ቤቱን አባላት አብላጫ ድምፅ ማግኘት አለባቸው። ዜናው በዝርዝር የኢትዮጵያ ሕዝቦች አብዮታዊ ፓርቲ ሀፓ ያለ አግባብ የታሰሩ ያላቸው ሁሉም የፖለቲካና የሕሊና እስረኞች ይፈቱ ሲል ጠየቀ። መንግስት ሰዎችን በፈጠራ ክሶች አስሮ እንዳይፈቱ ረዣዥም ቀጠሮችን በመጠየቅ ሂደቱን ያጓትታል ያለው ፓርቲው በፖለቲካ ልዩነት፣ እንዲሁም በእምነታቸው የተነሳ ያለምንም የፍርድ ቤት ትዕዛዝ በየጊዜው ለእስር የተዳረጉ ዜጎች ላይ እየደረሰ ነው ያለውን ድርጊት እንደሚያወግዝ ገልጿል። የፓርቲው ተቀዳሚ ምክትል ፕሬዚዳንት አብርሃም ሃይማኖት ያለ የታሰሩ ያሏቸው ዜጎች በአስቸኳይ እንዲፈቱ ጥሪ አቅርበዋል። የታሰሩት የህሊና እስረኞች፣ የማንነት እስረኞች፣ በአጠቃላይ ጋዜጠኞች፣ ሌሎቹም በአስቸኳይ እንዲፈቱና ፍትህ አልባ የሆነ ጉዞ ረጅም አመታት ፍትህ ሳያገኙ ሶስት አመት ሁለት አመት እንዲሁ የሚሰቃዩ የተለያዩ የፖለቲካ አመለካከት ያላቸው እስረኞች በአስቸኳይ እንዲፈቱ ነው ጥሬ የሚያቀርበው። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት የከተማ እድሳት ፕሮጀክቶችን በአስቸኳይ እንዲያቆሙ ጠየቀ። ኢትዮጵያ ከዚህ በፊት ታይቶ በማይታወቅ ደረጃ በግዳጅ ሰዎችን ታፈናቅላለች ያለው አምነስቲ ፕሮጀክቶቹ በሰብአዊ መብቶች ላይ ያደረሱት ተጽዕኖ እስኪገመገም ድረስ ሰዎችን ማፈናቀሉ እንዲገታ፣ ፕሮጀክቶቹም እንዲታገዱ ጥሪ አቅርቧል። በታህሳስ 2015 ዓ.ም በተጀመረው የኮሪደር ልማት ፕሮጀክት ሰበብ በአዲስ አበባና በሌሎች ከ50 በላይ ከተሞች ቤቶች፣ ሱቆችና ቢሮዎች እንዲፈርሱ መደረጉን የፈረንሳይ ዜና አገልግሎት ዘግቧል። አምነስቲ ጉዳዩ ከሚመለከታቸው የህብረተሰብ ክፍሎች ጋር በቂ ምክክር አልተደረገም፣ ቤቶች እንዲፈርሱ የተደረጉትም በአጭር ጊዜ ማሳሰቢያ ነው። ካሳም አልተቀበሉም ሲል ጉዳዩን በሚመለከት ዛሬ ባወጣው ዘገባው ጠቅሷል። ድርጅቱ በዘገባው እንዳለው በዚህ ዓመት ከጥር እስከ የካቲት ባለው ጊዜ ከአዲስ አበባ የተፈናቀሉ መሆናቸውን ለገለጸው 47 ቤተሰቦች ቃለመጠይቅ አድርጓል። አምነስቲ የቤተሰብ አባላቱ ነገሩኝ እንዳለው ከሕዝብ ጋር ስብሰባ በተደረገ በሳምንቱ የአካባቢው ባለስልጣናት በሶስት ቀን ውስጥ ቤታቸውን ለቀው እንዲወጡና ቤቶቹም እንደሚፈርሱ ቤታቸው መጥተው ነግረዋቸዋል። ድርጅቱ ያነጋገራቸው አርባ ሰባት ነዋሪዎች ባለስልጣናት ቤት ለቤት እየሄዱ ማስጠንቀቂያ በሰጧቸው ከ24 እስከ 72 ሰዓታት በሚደርስ ጊዜ ውስጥ ቤቶቻቸው መፍረሳቸውን ለአምነስቲ ነግረውታል። እነዚሁ ቤተሰቦች ለአምነስቲ እንዳሉት ከከተማ ውጭ የሚገኙ ቤቶችን ተከራይተው ለመኖር ተገደዋል። በአምነስቲ ዘገባ መሰረት ወደፊት እንፈናቀላለን ብለው የሚሰጉ ነዋሪዎች ፍርሃት ውስጥ እንደሚገኙ ነግረውታል። ለዚህ የአምነስቲ ጥሪ የጠየቃቸው የመንግስት ባለስልጣናት መልስ እንዳልሰጡት የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ብሔራዊ ቤተ መዘክር በሀገሪቱ ለሁለት ዓመታት በተካሄደው ጦርነት ከባድ ጉዳት እንደደረሰበት ባለስልጣናት ተናገሩ። በአሶሲኤትድ ፕሬስ ዘገባ መሰረት የቤተ መዘክሩ አብዛኛዎቹ ቅርሶችም ተሰርቀዋል። የሀገሪቱ ባለስልጣናት ለዚህ ጥፋት ተጠያቂ የሚያደርጉት የፈጥኖ ደራሹን ኃይሎች ነው። አንድ የሱዳን ብሔራዊ ቤተ መዘክሮች ጉዳይ የሚመለከታቸው ባለስልጣን እንደተናገሩት በቤተመዘክሩ መዘክሩ ላይ የደረሰው የጥፋት መጠን ሰፊ ሲሆን ድርጊቱም አሳዛኝ ነው። ባለስልጣኑ ፈጥኖ ደራሹ ኃይል የሱዳን ህዝቦችን ስልጣኔ የሚያሳየውን ቅርስ ሁሉ አውድሟል ብለዋል። ይኸው ቤተ መዘክር ከክርስቶስ ልደ ከመጣለት በፊት በስምንተኛውና በሰባተኛው ክፍለ ዘመን የሱዳን ፈርዖኖች አብዛኛውን ጥንታዊቷን ግብፅን በገዙበት ወቅት የነበሩ በርካታ ጥንታዊና ታሪካዊ ቅርሶች መቀመጫ እንደነበረ ተገልጸዋል። አሁን በስፍራው የሚገኙት ክብደት ያላቸው ቅርሶች ብቻ መሆናቸውን የተናገሩት ባለስልጣኑ አብዛኛዎቹ ቅርሶች ግን ተወስደዋል ብለዋል። ይሁንና እንደ ኃላፊው የተዘረፉት ቅርሶች በትክክል ምን ያህል እንደሆኑ ለማወቅ ግን ጊዜው ገና ነው። ይህ ዶቼ ቬለ ዲ ደብልዩ ነው። ሩሲያ ትናንት ዩክሬን ሰሚ በተባለው ከተማ የጣለችው የቦሊስቲክ ሚሳይል ጥቃት ኢላማ የዩክሬን ወታደሮች ነበሩ ስትል ዛሬ አስታወቀች። ዩክሬን ከሩሲያ ጋር ከምትዋሰንበት ድንበር 30 ኪሎ ሜትር ርቀት ላይ በደረሰው በዚሁ ጥቃት ቢያንስ 34 ሰዎች ተገድለዋል፣ ከመካከላቸው ሁለት ሕጻናት ይገኙበታል። 119 ሰዎች ደግሞ ቆስለዋል። ስለ ጥቃቱ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሩሲያ ጦር ኃይል የሚመታው ወታደራዊ ኢላማዎችን ነው ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ ድብደባው ያነጣጠረው የዩክሬን ከፍተኛ ወታደራዊ መኮንኖች ባካሄዱት ስብሰባ ላይ መሆኑን ጠቅሶ ኪቭ ሲቪሎችን እንደ ሰብአዊ ጋሻ በመጠቀም በከተማዋ ማዕከል ወታደራዊ ስብሰባ ማካሄዷን ኮንኗል። በዚሁ ጥቃትም ስልሳ ወታደሮች መግደሉን አስታውቋል። ይሁንና ለዚህ ማረጋገጫ የሚሆን ምንም ማስረጃ አልቀረበም። የዩክሬን ፕሬዚዳንት ቮሎዶሚር ዜሌንስኪ ለጥቃቱ ዓለም አቀፍ ምላሽ እንዲሰጥ ጥሪ አቅርበዋል። የወቅቱ የአውሮፓ ህብረት ፕሬዚዳንት የፖላንድ ውጭ ጉዳይ ሚኒስትር ራዲክ ሲኮርስኪ የሩሲያን ጥቃት ኬቭ ለተስማማችበት ከአንድ ወር በፊት በዩናይትድ ስቴትስ ለቀረበው የተኩስ አቁም ስምምነት ሩሲያ የሰጠችው የፌዝ መልስ ብለውታል። ይህንንም ፕሬዚዳንት ትራምፕና አስተዳደራቸው ሩሲያ በእነርሱ መልካም ፈቃድ ላይ እያፌዘች መሆኑን ተመልክተው ትክክለኛውን ውሳኔ ይወስዳሉ ብዬ ተስፋ አደርጋለሁ ብለዋል። የፊንላንድ ውጭ ጉዳይ ሚኒስትር ኤሊና ቫልቶነንም ይህ ሩሲያ ለሰላም ሂደቱ ምንም አይነት ቦታ እንደማሰጥና ለሰው ልጅ ህይወትም ምንም አይነት ደንታ እንደሌላት ያሳያል ብለዋል። ከጥቂት ሳምንታት በኋላ የጀርመን መራሄ መንግስት ይሆናሉ ተብለው የሚጠበቁት ፍሬድሪሽ መርስ ጀርመን ታውሩስ የተባለውን ረዥም ርቀት ተወንጫፊ ሚሳይል ለዩክሬን ልትልክ ትችላለች ማለታቸውን ክሬምሊን ተቸ ሜርስ ትናንት አርዴ የተባለው የጀርመን መገናኛ ብዙሀን ታውሩስ ሚሳይልን ለኬቭ ይሰጡ እንደሆነ ሲጠይቃቸው ከአውሮጳ አጋሮቻችን ጋር ስምምነት ላይ የተደረሰበት ሰፊ ማዕቀፍ አካል ከሆነ ከግምት ውስጥ እንደሚያስገቡት ተናግረው ነበረ። ይህ ግን የጋራ ስምምነት ያስፈልገዋል ብለዋል ሜርስ። እናም ስምምነት ላይ ከተደረሰ ጀርመን መሳተፍ አለባት ሲሉ መልሰዋል። የክሬምሊን ቃል አቀባይ ዲሚትሪ ሜድቬቭ ዛሬ ለጋዜጠኞች በሰጡት መግለጫ የሜርስን አስተያየት የዩክሬንን ሁኔታ ይበልጥ የሚያባበስ ሲሉ ተችተዋል። በአጠቃላይ የሜርስ መግለጫዎችን ስመዝን እርሳቸው የዩክሬን ጉዳይ የበለጠ እንዲባባስ የሚያደርግ ጠንካራ አቋምና የተለያዩ እርምጃዎች ደጋፊ ናቸው። በሌሎች የአውሮጳ ዋና ከተሞችም ተመሳሳይ አቋም እናያለን። እንዳለመታደል ሆኖ የአውሮጳ መዲናዎች የሰላም ድርድር ላይ የሚያደርሱ መንገዶችን የመፈለግ ዝንባሌ ሳይኖሯቸው ይልቁንም ጦርነቱ እንዲቀጥል የበለጠ ለማነሳሳት ዝንባሌ ያላቸው መሆናቸውን እውነት ነው። ጀርመን ዩክሬንን በወታደራዊ ድጋፍ ከሚያግዙ ሀገራት ዋነኛዋ ናት። በጎርጎሮሳዊ 2024 ብቻ ለዩክሬን 7.1 ቢሊዮን ዩሮ የሚጠጋ ወታደራዊ እርዳታ ሰጥታለች። ምንም እንኳን ኪቭ በተደጋጋሚ ታውሩስ እንዲሰጣት ብትጠይቅም በርሊን ግን እስካሁን ከ480 ኪሎ ሜትር በላይ የሚወነጨፈውን ታውሩስን ለዩክሬን አላስጣጠቀችም። የጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ ፍሬድሪሽ ሜርስን በቀጣዩ የጀርመን መራሄ መንግስትነት ለመምረጥ በጎርጎረሳዊ ግንቦት ስድስት ቀን ለመሰብሰብ ማቀዱን ዛሬ አስታወቀ። ቡንደስታግ ባወጣው መግለጫ የምክር ቤቱ ፕሬዚዳንት ዩኪያ ክሎክነር ምክር ቤቱን በመጪ ወር መጀመሪያ ላይ ለመጥራት እየተዘጋጁ መሆናቸውን ገልጸዋል። ሜርስን በእጩ መራሄ መንግስትነት የመረጧቸው የወግ አጥባቂዎቹ የክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት ፓርቲዎች ከመሃል ግራዎቹ ከሶሻል ዴሞክራቶቹ ፓርቲ ጋር ጥምር መንግስት ለመመስረት ባለፈው ሳምንት ተስማምተዋል። ሜርስ ተሰናባቹን ኦላፍ ሾልስን ተክተው አስረኛው የጀርመን ፌዴራል ሪፐብሊክ መራሄ መንግስት ሆነው ለመመረጥ ከምክር ቤቱ አባላት አብላጫ ድምፅ ማግኘት አለባቸው። ተጣምረው መንግስት ለመመስረት የተስማሙት ትማማቾቹ የክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት እንዲሁም የሶሻል ዴሞክራቶች ፓርቲ ከምክር ቤቱ 630 መቀመጫዎች 328 መቀመጫዎች አሏቸው። ፓርላማው ድምፅ ከመስጠቱ በፊት ግን ከነጋ አንስቶ ለሚቀጥሉት ሁለት ሳምንታት ጉባኤ የሚያካሂዱት የሶሻል ዲሞክራቶች ፓርቲ አባላት በጥምር መንግስቱ ስምምነት ላይ ድምፅ ይሰጣሉ። የፓርቲው የወጣቶች ክንፍ ግን ስምምነቱን እቃወማለሁ ብሏል። የክርስቲያን ዲሞክራት ህብረት ፓርቲ አባላትም በጉባኤያቸው ስምምነቱን ማጽደቅ አለባቸው። የክርስቲያን ሶሻል ህብረት ፓርቲ ግን ባለፈው ሳምንት ስምምነቱን አጽድቋል። ይህ ዶቼ ቨለ DW ነው። ከዶችቨለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ በኢትዮጵያ ለከተማ ልማት ሲባል የሚካሄደው የሰዎች መፈናቀል እንዲቆም አምነስቲ ኢንተርናሽናል ጠየቀ። ሩሲያ ትናንት ዩክሬን ሰሚ በተባለው ከተማ የጣለችው የሚሳይል ጥቃት ከባድ ውግዘት በሚደርስበት በአሁኑ ጊዜ ክሬምሊን የጥቃቱ ኢላማ የዩክሬን ወታደሮች ነበሩ ሲል ዛሬ አስታወቀ። የጀርመን ፓርላማ ከሶስት ሳምንት በኋላ ፍሬድሪሽ ሜርስን በመራሄ መንግስትነት ይመርጣል ተብሎ ይጠበቃል። ዜናው በዚሁ አበቃ።